የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች። በዛሬው ጥንቅራችን በሳምንቱ በማኅበራዊ መገናኛ አውታሮች ላይ መነጋገሪያ የነበሩ ሶስት አበይት ርዕሰ ጉዳዮች ላይ የተሰጡ አስተያየቶችን አሰባስበናል። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አዳኖም ከሥልጣናቸው እንዲነሱ የተጀመረው ዘመቻ ጠንከር ብሎ ታይቷል የዩናይትድ ስቴትስ ፕሬዝዳንት ሳይቀሩ ኃላፊው ላይ ቅሬታቸውንና ተቃውሟቸውን አሰምቷል በዚያው መጠን በተለይ አፍሪካውያን መሪዎች ግንባር ቀደም የሆኑበት የዶክተር ቴድሮስ ድጋፍም ታይቷል በሁለቱም ወገን የተሰጡ አስተያየቶችን አሰባስበናል የዛሬው የማኅበራዊ መገናኛ አውታር ቅኝት ዋነኛ ማጠንጠኛ ነው በኮሮና ተሐዋሲ ምክንያት ከፍተኛ ኪሳራ ደረሰብኝ ስላለው የኢትዮጵያ አየር መንገድም የምንለው ይኖረናል። ኢትዮጵያ ውስጥ የኮሮና ተሐዋሲን በተመለከተ ስለወጣው የአስቸኳይ ጊዜ አዋጅም አስተያየቶችን አሰባስበናል። አብራችሁን ቆዩ። የዓለም ጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አዳኖም ተዋሲው በጊዜ እንዳይቀጭ የተሳሳተ መረጃ ሰጥቷል በሚል የሚከሷቸው በርካቶች ናቸው። የለም ተዋሲውን ለመዋጋት ጥረት እያደረጉ ነው የሚሉ ደጋፊዎቻቸውም ብዙዎች ናቸው። ከተቃዋሚዎቻቸው መካከል ዋነኛውና ብርቱ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ናቸው። ፕሬዚዳንቱ ጠዋት የጻፉትን አንዳንድ ጊዜ ከሰዓት የሚቀይሩ አይነት ቢሆኑም በዓለም ጤና ድርጅት ላይ ግን ጥርሳቸውን የነከሱ ይመስላል። ረቡዕ ዕለት የትዊተር ገጻቸው ያሰፈሩትም ይህንኑ ያመላክታል። የፕሬዝዳንት ዶናልድ ትራምፕ ጽሁፍ ቻይና ተኮር የሆነ ላሉት የዓለም ጤና ድርጅት ሀገራቸው ዩናይትድ ስቴትስ ከፍተኛ የገንዘብ ድጋፍ ማድረጓን ሊያጤኑበት እንደሆነ ይጠቁማል። እንደ ድል ሆኖ ድንበሮቻችንን ለቻይና ክፍት እንድናደርግ የመከሩንን ገና ከመጀመሪያውም ውድቅ አድርጌያለው ይላል ጽሁፉ። ስለምንስ የተሳሳተ መረጃ ሰጡን ሲሉም ዓለም አቀፍ የጤና ድርጅቱን በመውቀስ ጽሁፋቸውን ያጠናቅቃሉ። ሚስ የተባለ የትዊተር ተጠቃሚ ፕሬዝዳንቱ ከዚህ ቀደም የጻፉትን ያያያዘው ከሳቅና ተደጋጋሚ ጥያቄ ምልክቶች ጋር ነው። የተያያዘው የትዊተር መልእክት ላይ ፕሬዚዳንቱ የጻፉት እንዲህ ይነበባል። የኮሮና ተዋሲ ዩናይትድ ስቴትስ ውስጥ በሚገባ ነው በቁጥጥር ስር የዋለው። የዩናይትድ ስቴትስ የጤና ባለሙያዎችና የዓለም ጤና ድርጅት በትጋትና በብቃት ተግባራቸውን እየተወጡ መሆናቸውንም ይጠቁማል። ፕሬዚዳንት ዶናልድ ትራምፕ ጽሑፋቸውን ትዊተራቸው ላይ ካሰፈሩት ከአንድ ወር ከ ከሶስት ሳምንት አልበለጠውም። አሜሪካዊቷ አንጋፋ ተዋናይት ሚያ ፋሮ እዛው የፕሬዚዳንቱ ትዊተር ላይ የገዛ ቸልተኝነትን እንደተለመደው ማስቀየሻ ስትል ተችታለች። ፔተር ናቫሮ ገና ጥር ወር ላይ በደንብ እንደነገረ ሁላችንም እናውቃለን። ምንም ያለማድረግህ፣ አለመዘጋጀትና መዝረክረኩ በመቶ ሺዎች አሜሪካኖችን እንዲታመሙ አድርጓል ስትል ፕሬዝዳንቱን ወርፋለች። የፕሬዝዳንቱ የምጣኔ ሀብት አማካሪ ፔተር ናቫሮ ለዶናልድ ትራምፕ የጻፉት ነው የተባለ ማስታወሻ ኢንተርኔት ላይ ይገኛል። አማካሪው የኮሮና ተሐዋሲ ከግማሽ ሚሊዮን በላይ አሜሪካውያንን ህይወት ሊቀጥፍ እንደሚችል ስድስት ትሪሊዮን ዶላርም ሊያሳጣ እንደሚችል መጠቆማቸውን አክሲዮስ የተባለው ድረገጽ ጽፏል። በርካቶችም ይህን ሰነድ ተቀባብሎታል። በዩናይትድ ስቴትስ ፖለቲካ እሰጥ አገባ ዲሞክራቶቹን የሚደግፉ የመገናኛ አውታሮች ከላይ የቀረቡትን መረጃዎችና ሌሎችን በማጣቀስ ፕሬዚዳንቱ የኮሮና ታዋሲን እንደ ዋዛ አይተውታል በሚል በቀጣይ ምርጫ ድምፅ ለማሳጣት በትጋት እየሰሩ ነው። የፕሬዝዳንቱ ደጋፊ መገናኛ አውታሮችና ሪፐብሊካን በበኩላቸው ሀገራቸው ለገጠማት የጤና ቀውስ ተጠያቂው የዓለም ጤና ድርጅትና ኃላፊው ዶክተር ቴድሮስ አዳኖም እንደሆኑ በመናገር ላይ ናቸው ከዚያም ባለ ፈ ከስልጣናቸው እንዲነሱ የሚጠይቅ የፊርማ ማሰባሰብ ተጀምሯል። በርካታ ቋንቋዎች የተጻፈው የፊርማ ማሰባሰቢያ ጽሑፍ ዶክተር ቴድሮስ አዳኖም ገብረ ኢየሱስ ከሁለት ወራት ከ15 ቀናት በፊት ከቻይና የተቀሰቀሰውን ተዋሲ የዓለም የጤና ስጋት ብለው አላወጁም በሚል ይከሳል። የጤና ድርጅት ኃላፊው ለቦታው ስለማይመጡንም በአስቸኳይ ስልጣናቸውን እንዲለቁ በማለት ይነበባል። የፊርማ ማሰባሰቡ ለተባበሩት መንግስታት በሚል የተጀመረው ኦሳካ ይፕ በሚል ስም ነው። የዓለም ጤና ድርጅት ኃላፊው ቀድሞውንም ችግር አለባቸው ሲሉ የሚከሱ በርካቶች ናቸው። በተለያየ ጊዜም ጽሁፎች በኢንተርኔት ተለቋል። በተለይ ዶክተር ቴድሮስ የኢትዮጵያ የጤናና በኋላ ላይም የውጭ ጉዳይ ሚኒስትር በነበሩበት ወቅት ኢትዮጵያ ውስጥ በደል መፈጸማቸውን በመጥቀስ የሚወቅሱ ጽሁፎችም እዛው ኢንተርኔት ላይ ተሰራጭቷል። ዶክተር ቴድሮስ አዳኖም በበኩላቸው ዘመቻ ከተከፈተባቸው ወራቶች እንደተቆጠሩ ዘረኛ ስድቦች ዜናዎችን ከማስተናገድ ባሻገር ካለፉት ሁለትና ሶስት ወራት አንስቶ የግድያ ዛቻ እየደረሰባቸው መሆኑን ተናግሯል። ኮሮና ተዋሲን የፖለቲካ መጠቀሚያ ታደርጉ ሲሉ በጋዜጣዊ መግለጫቸው የተናገሩት ኃላፊው አንዳንድ ሰዎች ጥቁር ወይም ኔግሮ እያሉ ስም እየሰጧቸው መሆኑን ጠቅሷል። ጥቁር ወይም ኔግሮ በመሆኔ እኮራለሁም ብሏል። ከዚህ መግለጫቸው በኋላ በርካታ የአፍሪቃ መሪዎች ለዓለም ጤና ድርጅትና ዋና ዳይሬክተሩ ድጋፋቸውን በማሳየት ላይ ናቸው። ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት ትዊተር ላይ የዩናይትድ ስቴትስ መንግስት በዓለም ጤና ድርጅትና ምራር ላይ የከፈተው ዘመቻ አስደምሞኛል ብሏል። የአፍሪካ ህብረት የዓለም ጤና ድርጅትንና ዶክተር ቴድሮስን ሙሉ ለሙሉ ይደግፋል። በዓለም ዙሪያ በጋራ ትኩረታችን የኮሮና ተዋሲን መዋጋቱ ላይ መዋል አለብን። የተጠያቂነቱ ጊዜ ይደረስበታል ሲሉም አክሏል። የበርካታ የአፍሪካ ሀገራት መሪዎች በተመሳሳይ ድጋፋቸውን ለዓለም ጤና ድርጅትና ኃላፊው አሰምቷል ከዚያ ሚዲያን ባሻገር በኢንተርኔት ላይም ዋና ኃላፊውን በማሞገስ የድጋፍ ማሰባሰብ ፊርማ እየተፈረመ ነው። የድጋፍ ፊርማው እንዲህ ይነበባል። የተግባር ጥሪ ከዶክተር ቴድሮስ አዳኖም ጎን እቆማለሁ በሚል ርዕስ ስር ነው የሰፈረው የድጋፍ ፊርማው። ዶክተር ቴድሮስ የኮሮና ተዋሲን ለማጥፋት በትጋት እየሰሩ መሆናቸውን ይጠቅሳል ይሁንና ግን አንዳንድ ሰዎች ከስልጣናቸው እንዲነሱ መሰረተ ቢስ ክስ በመክፈት የፊርማ ማሰባሰብ ጀምሯል በማለት ድጋፍ መስጠት እንደሚገባ ይጠቅሳል። ያሬድ የተባሉ የትዊተር ተጠቃሚ ዶክተር ቴድሮስ አዳኖም ከጎኑ እንሰለፋለን። ማንም በአፍሪካነቱ የሚኮራ የኢትዮጵያ ልጅ የዘረኝነት ጥቃት ሊደርስበት አይገባም። አሁንም እንደ ጥንቱ ትከሻ ለትከሻ ገጥመን እንታገለዋለን። ዘረኝነት ይውደም ሲል ጽፏል። እኔ ከዶክተር ቴድሮስ አዳኖም ጎን እቆማለሁ ስለ ብቃቱም እመሰክራለሁ በማለት ሰው የድጋፍ ፊርማ እንዲሰጥ በትዊተር የጠየቁት ደግሞ የንግድና ኢንዱስትሪ ሚኒስተር መላኩ አለበል ናቸው። ቲክቫ ኢትዮጵያ በሚል የትዊተር ተጠቃሚ የቀረበ ጽሑፍ ደግሞ የአፍሪካ መሪዎች ዶክተር ቴድሮስ አዳኖምን ከትራምፕ እየተከላከሉ ነው እኛም ከጎኖትነን እንበላቸው ሲል ይነበባል። አዳኙ ካሜራ የተባለ የፌስቡክ ተጠቃሚ እውነት ግን ለቴድሮስ ድጋፍ ስሰጡ ማዕከላዊ ገብተው የተሰቃዩ ኢትዮጵያውያን ሕመም ሳይሰማችሁ ቀርቶ ነው ወይስ ቴድሮስ የሚገኝበት ድርጅት እንጂ እንደ ግለሰብ የሰራው ጥፋት የለም ብላችሁ ነው በሚል ጥያቄ ሰፍሯል። እንደዛ ከሆነ ጌታቸው አሰፋ፣ በረከት ስምኦን ና ስብሀት ነጋም እንደ ድርጅት እንጂ በግለሰብ ደረጃ የሰሩት ጥፋት የለም በሉና ይላል። ጽሑፉም እነሱ ናቸው ያስቀመጡት፣ እነሱ የፈለጉትን ማድረግ ይችላሉ። ደሳለኝ ያገኛ እንዳርግ የተባሉ የትዊተር ተጠቃሚ የጻፉት ነው ሉቃስ አንደርሰን የተባሉ የፌስቡክ ተጠቃሚ ቀጣዩን ብሏል ቴድሮስ አዳኖም እንዳይመረጥ በተደረገው ካምፔን ግንባር ቀደም ተሳታፊም አስተባባሪም ነበርኩም ሆኖም በአፍሪቃ ኢትዮጵያዊነቱ ነጮች የመዘዙበትን ዘመቻ በፍጹም አልቀላቅልም ይሄ ለእኔ ባንዳነት ነው ብሏል በመንጋ አልቃወምም በመንጋ አልደግፍምም በማለት ይጠናቀቃል በኢትዮጵያ የኮሮና ተዋሲን ለመዋጋት በሚል የአስቸኳይ ጊዜ አዋጅ መደንገጉ ሌላው በማኅበራዊ መገናኛ ዘዴዎች አነጋጋሪ ጉዳይ ነበር። ረቡዕ መጋቢት 29 ቀን ኢንተርኔት ላይ የተሰራጨው መግለጫ የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጅ መደንገጉን ከመግለጹ በስተቀር የተደነገገበትን ዕለት፣ ዝርዝር አፈጻጸሙንም ሆነ የሚጸናበትን ጊዜ ሳይጠቅስ መጋቢት 30 ቀን 2012 በሚል ነው የሚጠናቀቀው። ሀብታሙ ሙሄ ፌስቡክ ላይ በሰጡት አስተያየት እውነት ለመናገር መግለጫውን ደግሜ ደጋግሜ ያነበብኩት አዲሱ አዋጅ ምን እንደሆነ የሚገልጽ የለም። ምንም አልገባኝም። አብቹ ምን ለማለት አስቦ ይሆን ሲሉ ግራ መጋባታቸውን ገልጧል። ለእኔ ደግሞ አዋጅ ወይስ ስብከት አስብሎኛል ያሉት ደግሞ ሶፎንያ መላኩ ናቸው። የአብዱ ሰይድ የፌስቡክ ጽሁፍ እንዲህ ይነበባል። የአስቸኳይ አዋጁ የተድበሰበሰና ግልጽነት የጎደለው ነው። የአብይ አስተዳደር የሕዝብን ደህንነት ችግር የጣለ ከመሆኑም በላይ የሕዝባችንን ፍላጎትና ጥቅም ያላገናዘበ ነው። እጅግ አስቸጋሪ በሆነበት በአሁኑ ወቅት ትጥቅ አስፈታለሁ በሚል ሰበብ ህዝብን የበለጠ ሽብርና ሁካት ውስጥ እያስገባ ነው ይላል። ገብረ ስላሴ ኃይለስላሴ ደግሞ በለመዱት የካድሬ ቋንቋ ግራ እያጋቡን ነው ብሏል። በቀሩን ጥቂት ደቂቃዎች ደግሞ በኮሮና ቀውስ ከፍተኛ ገቢ እንዳጣ ስለገለጠው የኢትዮጵያ አየር መንገድና የተሰጡ አስተያየቶች እናሰማችሁም። በኮሮና ተዋሲ መዛመት የተነሳ ዓለም አቀፍ በረራዎቹ እንደቀነሱበት የገለጠው የኢትዮጵያ አየር መንገድ 550 ሚሊዮን የዩኤስ ዶላር ገቢ ማጣቱን የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ለዶይቼ ቬለ ዲደብሊው ተናግሯል። የዋና ስራ አስፈጻሚው ንግግርን በተመለከተ ተሾመ አብርሃም እንዲህ ይላሉ። ሲጀመር በዚህ ሰዓት ስለ ትርፍና ኪሳራ የሚወራበት ጊዜ አይደለም። የገረመኝ ግን በዚች አጭር ጊዜ የን ያህል ብር መክሰሩ ሳይሆን እስካሁን የሚሰራው ብር ወዴት እንደሚገባ ነው። የፍቅር ይሻላል አስተያየት ደግሞ ኢህአዴግ ኮፈኑን አጥልቆ ኢትዮጵያን በፊት ጥርሱ ሲግጣት ኖረ፣ አሁን ደግሞ ብልጽግና ኩፈኑን አውልቆ በመንጋጋው ቆርጥም አደረጋት ይላል። ዳዊት ዘውዴ ደግሞ አሁን ወደ ቻይና በረራ ማቆም ለምን አስፈለገ ሲሉ ይጠይቃሉ። ኢትዮ የእጁማን የተባሉ አስተያየት ሰጪ ደግሞ አየር መንገዱ በረራውን ያቁም ብለን ጠየቅን ይኸው ቀድሞ በረራውን አላቆመም ብሎ ብዙ መዘዝ ይዞብን መጣ የማይረባ ዶላር ለመለቃቀም ተብሎ ሲሉ ቅሬታቸውን አስፍሯል። ቅድሚያ ለሰው ሕይወት ያወቀ ንጉሴ አስተያየት ነው። አበቃን። አድማጮች በሶስት ርዕሰ ጉዳዮች ላይ ያተኮረው የማኅበራዊ መገናኛ አውታሮች ቅኝት መሰናዷችን ብዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።